ከሁለት ወር በፊት ታህሳስ 2011 ዓ.ም በምዕራብ ኦሮሚያና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች የተፈጠረውን የጸጥታ ችግር ለመፍታት የተቋቋመው የምዕራብ ኢትዮጵያ ኮማንድ ፖስት ከአካባቢው ተፈናቅለው የነበሩትን ከ35 ሺህ በላይ ዜጎችን ወደ ቀያቸው መመለስ መቻሉን አመልክተዋል። ኮማንድ ፖስቱ ጸረ ሰላም ኃይሎች ባላቸው ቡድኖች በተፈጠረው ሁከትና ብጥብጥ ሳቢያ ተዘግተው የነበሩ መንገዶች መከፈታቸውንና ተቋርጠው የነበሩ ማህበራዊ አገልግሎቶችም ወደ ስራ መግባታቸውን አብራርተዋል። ከአካባቢው ተፈናቅለው ከነበሩት መቶ ሰባ ሺህ ያህል ዜጎችም ሰላሳ አምስት ሺህ ወደ ነበሩበት ቀዬ መመለሳቸውን ኮማንድ ፖስቱ ሰሞኑን ይፋ ባደረገው ሪፖርቱ ገልጸዋል። የተፈናቀሉ ወገኖችም በምስራቅ ወለጋ በምዕራብ ወለጋና እንዲሁም በሌሎችም ካምፖች ተጠልሎ እንደሚገኙ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊያሰን ዛሬ ለዲደብሊው ገልጸዋል። ከማሽ ላይ በተነሳው እውቀትና ብጥብጥ በርከት ያለ ቁጥር አርሶ አደሮችም ጨምሮ ሰው ተፈናቅለዋል። በአማራ ክልል በኩልም በኦሮሚያን በስፋት ተፈናቅሏል። ከዚህ አኳያ እነዚህ ተፈናቃዮች ለመመለስ ከፍተኛ ጥረት እያደረግን ያለ ነው። እኔም ራሴ አንድ ሁለት ካምፕ የሚሆን ኦሮሚያ ላይ ከቤኒሻንጉል የተፈናቀ ን ጉብኝት አድርገን ለማወያየት ሞክረናል። ጥሪ አስተላልፈናል። ምክንያቱም ምቹ ሁኔታ ከህዝቡ ጋር ፈጥረን ህዝቡም ሲናወያያቸው የተፈናቀሉ ሰዎች መመለስ አለባቸው የሚል ጭምር ሀሳብ ሲያነሱ ከዛ በኋላ ተፈናቃዮች ጋር በአካልም የተገኘ ነው አለ በሚዲያም የገለጽንባቸው በርካታ ጊዜያት አሉ። እዛው ምስራቅ ወለጋ ላይ ያሉ በርካታ ካምፖች አሉ። በዚህ በምዕራብ ወለጋ ያሉ ቦታዎች ግንቢ ጨምሮ እዚህ መንዲ አካባቢ አሉ። ነገር ግን ከቅርብ ጊዜ ወዲህ አሁን እየተመለሱ ነው ያሉ በአሁኑ ጊዜ በአካባቢው አንጻራዊ ሰላም መኖሩን የገለጹት ርዕሰ መስተዳድሩ ኮማንድ ፖስቱ በሰራቸው ስራዎች በአካባቢው በተፈጠረው ሁከትና የሰላም መደፍረስ ተሳትፈዋል ተብሎ የተጠረጠሩ ግለሰቦችም ጉዳያቸው በህግ እየታየ መሆኑን ገልጸዋል። በኮማንድ ፖስቱ የመጣው ሰላም ለአካባቢው ነዋሪዎች ትልቅ ተስፋንና መረጋጋትን መፍጠሩን ያብራሩት አቶ አሻድሊ ህብረተሰቡ ለሚያጋጥመው የጸጥታ ስጋትም ጥቆማን በመስጠት መተባበር አለበት ብለዋል። ለዲ ደብልዩ ዘገባ ነጋሳ ደሳለኝ። que asociar.